በጣም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሰማ አብደላ። የይዋ ግዛት ኮቪድ-19 ክትባቶች እንዴት ማግኘት እንደሚቻል የበለጠ መረጃ ለመስጠት ነገ አዲስ ድር ጣቢያ ለመክፈት አቅዷል። ሆኖም አገር ገዢው ዛሬ በጋዝጠኛ ስብሰባ በሰጠው መግለጫ ዩ ቫስኔት ይ ጎቭ ድር ጣቢያ ላይ ከአሁን በኋላ ቀጠሮ መያዝ እንደማይችል ገልጿል። ስቴቱ በተጨማሪ ክትባት መፈለግ የሚያስፈልጋቸው እድሜያቸውን ለገፋ አይውያኖች ለመድረስ አቅዷል። ከመጋቢት ስምንት ጀምሮ ለጥያቄዎች መልስ ለመስጠት እና ለጊዜ ማህራብ ግብር ለማገዝ ሁለት አንድ አንድ ጥሪ ማዕከል ይከፍታሉ። የደቡብ ዳኮታ ጠቅላይ ሚኒስትር ክሬስ

ነኦም ምርመራውን ከመረመረች በኋላ በዚህ ሳምንት በሪቨርስ ስልጣን እንዲለቁ ጥሪ ለማድረግ እንዲወሰነች ተናግራለች። የህዝብ ደህንነት ጸሐፊ የሮስከን ከስልጣን እንዲለቀ ጥሪ ለማድረግ እንደወሰነች ገልጻለች። የህዝብ ደህንነት ጸሐፊ የሮሰን ከስልጣን መወርወር እንደሚደገፍ ተናግረዋል። ምክንያቱም ለህግ አስከባሪ መኮንኖች የህዝብ አመኔታ መጠበቅ ወሳኝ ነው ብሏል። የአይዋህ ሕግ አውጪ ለወጣቶች ይፈልጋል ብለው የሚያምኑ የገዢ የታዳሽ ነዳጅ ደረጃ የሂሳቡን ከሰኔት ግብር ኮሚቴ አውጥቷል። አወዛጋቢ ሂሳብ ባይዋ ውስጥ በሁሉም የነዳጅ ፓምፖች ላይ ከኢታኖል እና ከባይልሳ የተቀለቀለ ነዳጅ ጋር ቤንስል ይፈለጋል። ነገር ግን በእያንዳንዱ ጣቢያ አንድ ነዳጅ ብቻ ያለምንም ነዳጅ መሸጥ ያስችላል። እንዲሁም ለችርቻሮቹ የግብር ክሬዲት ይረምዛንም ብለዋል። አመሰግናለሁ።